ቀሪው ዝግጅታችን ወደ ጣና ይወስደናል። ጣና ሐይቅንና የአካባቢውን የተፈጥሮ ምህዳር እየጎዳ የሚገኘውን እምቦጭ አረም ለማጥፋት በውጭ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ጋር በትብብር እየሠራ መሆኑን የአማራ ክልል መንግሥት አስታውቋል። ዓለም አቀፍ ጥምረት ለጣና ደህንነት የሚል ስያሜ ያለው ግብረሰናይ ድርጅት ለዋሽንግተን ዲሲና አካባቢዋ አዘጋጅቶ ባካሄደው ጤና ለጣና የተባለ ፕሮግራም ላይ ባሰባሰበው ገንዘብ ዘመናዊ የእንቦጭ ማጨጃ መሣሪያና የታጨደውንም አረም ተሸክሞ ወደ ማጠራቀሚያ ወይም ማጓጓዣ ተሽከርካሪ ከሚወስደው ተዘዋሪ ቀበቶ ጋር መግዛቱን ገልጿል። የክልሉን መንግሥት ወክለው በዩናይትድ ስቴትስ ቆይታ አድርገው የነበሩትን የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለሥልጣን ዋና ዳይሬክተር ዶክተር በላይን ሀየልን ስቱዲዮ ጋብዘን አነጋግረናቸዋል ጽዮን ግርማነች ያነጋግረቻቸው ዶክተር በላይን ሀየለ እንኳን ወደ አሜሪካ ድምጽ ሬዲዮ በደህና መጡ ለቃለ ምልልስ ፈቃደኛ ስለሆኑም እናመሰግናለን እስቲ ወደ ዩናይትድ ስቴትስ የመጡበትን ጉዳይ ይንገሩን ዚህ የመጣውበት ዋና ዓላማ እንግዲህ እንደሚታወቀው ጣና ሀይቅ በንቦጫረም የተጠቀበት ሁኔታ ነው ያለው ኢንጣና ሀይቅ ለማዳን በርካታ ድርጅቶች ከጎናችን ቁመው ይሰራሉ። ከዚህ ውስጥ አንዱ ግሎባል ኮአሊሽን የሚባለው ነው፣ እና ይሄ ግሎባል ኮአሊሽን በዚህ በአሜሪካን አገር በእምቦጭ አረም የተጠቁ ተመሳሳይ ሀይቆች ላይ ተገኝቼ ከነሱ ጋር ተሞክሮ እንደወስድ እዚህ ሀይቅ ላይ ምን ምን አይነት ችግሮች እንደነበሩ፣ እንዴት እንደሚከላከሉት፣ የወደፊት አቅጣጫቸው ምን እንደሚመስል ከነሱ እዚህ አሜሪካን ሀገር ፍሎሪዳ ስቴት ከሚገኘው ሀይቅ ትልቅ ሀይቅ አላቸው። ኦኮቼቤ የሚባል ሀይቅ የጣናን ግማሽም ያክል እና እዛ ላይ ከፍተኛ የሆነ የእምቦጭ አረም ነው ያለው። ጣና ይበልጠዋል ማለት ነው። የጣናን ግማሽ ጣና ከኦኮቾቤ ከሁለት እጥፍ በላይ ነው። እና ምን ምን አይነት ስራዎች እንደሚሰሩ ተሞክሮ ወስደን ይሄን እንደ መነሻ እንደ ቤንችማርክ አርገን ለመሄድ ነው። ሌላው ደግሞ እግረ መንገዴን ግሎባል ኮአሊሽን ከዋሽንግተን ዲሲ አካባቢ ከህብረተሰቡ የሰበሰበው ገንዘብ አለ እና ማሽን ይገዛል። ምን አይነት ማሽን ነው መገዛት ያለበት፣ ከጣና ሀይቅ ኮንቴክስት አንጻር ምን መምሰል አለበት የሚለውን በጋራ ለመነጋገር እንደዚሁም ደግሞ የግሎባል ኮዋሊሽን የቴክኒካል ኮሚቴው ሳይንቲፊክ ቲሙ ጋር ቀጣይ በጣና ሐይቅ ላይ ስለምንሰራቸው ልዩ ልዩ ተግባራት ተርሞፍሪፈረንስ የማውጣት ስራ፣ በቀጣይም ደግሞ ይህን ሳይንቲፊክ ስራ እንዴት እናጠናክር፣ ሌሎችም አቻ ማህበራት እንዴት አድርገው በግሎባል ኮዋሊሽን ይደገፉ፣ ምክንያቱም የእኛ በውጭ ግሎባል ኮዋሊሽንን ወይመራን ደግሞ ፋንደርስታንዲ ከኛ ጋር ተፈራርሞ የእኛ ፓርትነር ነው። ስለዚህ ሌሎች ድርጅቶችም ከግሎባል ኮዋሊሽን እንዴት በቴክኒክ ይደገፉ በሚሉ ጉዳዮች ለመነጋገር ነው የመጣሁት ማለት ነው። ምን ያህል ስኬታማ ነበር ይሄ ንግግሮት? በእኔ እይታ ስኬቱን የምንለካው በኋላ ጣና ሀይቅ ላይ ሄደን እዚህ የወሰድነውን እውቀት ስንተገብረው ዋናው ነገር እሱ ነው። ነገር ግን አሁን አይናችን ላይ ያለውን ጨለማ ከፍቶልናል እስካሁን እኛ ጣና ላይ የምንሄድበት አካሄድ ትክክል መሆን አለመሆኑን እዚህ ካለው ጋር ማወዳደር የምንችልበትን እድል አግኝተናል እና አዳዲስ ኤክስፔሪያንሶችን አይተናል። በዛ አንጻር እውቀቱን በማግኘት በኩል ስኬታ አማንን ማሽኑን በሚገዛ ጊዜ ከዚህ በፊት ጣና ሐይቅ ላይ ከገባው ማሽን ተሞክሮ ወስደን ምን ምን ኮምፖነንቶች መካተት እንዳለባቸው በጋራ ባደረግነው ከግሎባል ኮሊሽን ጋር ተግባብተናል እና በዚህ አንጻር ውጤታማ ነን። ውጤታማ የሆነ ማሽን ነው የተገዛው። እዚህ ያለው እኔ ነው። እኔን አማክረው ግዢ የፈጸሙት ማለት ነው እና በዚህ አኳያ ውጤታማ ነን። ምን ልምድስ ቀሰሙ? ጣና ካለበት ሁኔታ አንጻር ጠቃሚስ ነበር? ጥሩ ኤክስፔሪየንስ ነው ያገኘሁት እኔ በበኩሌ ይሄ ሌክ ኦኮቼብ የሚባል እኔ ብቻ ሳይሆን ያየሁት ከግሎባል ኮዋሊሽን ያሉ የቴክኒካል ባለሙያዎች አብረን በጋራ ባለንበት ነው እና እስካሁን ጣና ላይ ያልሞከርናቸው አዳዲስ ስራዎች ሀይቁ ላይ እንዳሉ የሚሰሩ ስራዎች አይተናል። እነሱንም ቀጣይ የግሎባል ኮዋሊሽን ቀጣይ አጀንዳ ሆነው እንዲቀመጡ አስቀምጠናል። ከዚህ ልምዳችሁ ስታዩት እዚህ ያለው ሀይቅ እምቦጩ ምን ያህል ጎርቶታል? እየሄዱበት ያለው መላስ ይለያያል እናንተ ከያዛችሁት ጋር እንዴት መዘናችሁት? ጅምራችን ጥሩ ነው። የመካኒካል ማስወገድ ዘዴን እኛ እንጠቀማለን። ጥንዛዎች እያራባን ነው። ገና ይቀረናል። ነገር ግን እዚህ ያየ ነው ትልቁ የሚጠቀሙበት። ሌክ ኦኮቼቤ ላይ የሚጠቀሙበት ኬሚካል ነው የሚጠቀሙት። ዳይኳት የሚባልና ቱፎርዲ የሚባሉ ኬሚካሎች አሉ። በጣም ፈጣን የሆኑ ኤርቦት የሚባሉ ጀልባዎች አሉ። እዛ ጋ የተገጠመ የኬሚካል መርጫ መሳሪያ አለና እሱም በመርጨት ያስወግዳሉ። ይሄን አሁን እኛ እስካሁን ድረስ ጣና ላይ ኬሚካል መርጨት የለብንም የሚል አስተሳሰብ ነበር ያለን። አሁን ግን ኮንሲደር ማድረግ እንዳለብን አይተናል። ኬሚካሉ አሳ እርባታውን አይጎዳውም። እነዚህ ኬሚካሎች የሚመረጡ ኬሚካሎች ቀለል ያሉ እና በቀላሉ ቶሎ እምቦጩ ላይ አደጋ አድርሰው የሚከስሙ አይነት ኬሚካሎች ናቸው። ረጅም ጊዜ የሚቆዩ ሳይሆኑ እምቦጩ ቅጠሉ ላይ አርፈው ቅጠሉን አሳርረው በቀላሉ የሚመክኑ አይነት ኬሚካሎች ናቸው እና የኬሚካል አይነት መምረጥ ይጠይቀናል። ነገር ግን እዚህ ሌኮኮቼቤ ላይ በትልቅ ነገር የሚንቀሳቀሱበት ኬሚካል መጠቀምን ነው። ከዛ ውጭ ጥንዚዛዎችን በሰፊው አራብተው ይጠቀማሉ። ወደፊት እኛም ጥንዛ ማራባቱ ላይ አጥብቀን መቀጠል እንዳለብን ትልቅ ትምህርት ወስደናል። ሌላው ደግሞ እንቦጩ እንደፈለገ እንዳይስፋፋ የሚያግዱ ቡም የሚባሉ የሚቀመጡ ስትራክቸሮች አሉ እና እነዛን መገደቢያ ናቸው። ያንን አልፎ እንቦጩ ወደ መስፋፋት አይሄድም እና እነዚህንም እንደሚያስፈልግ አይተናል። ሌላው ትልቁ የተማርነው ትምህርት እንቦጭን ለማጥፋት ከላይ የሚመጣውን ውሃ አክሞ ወደ ሐይቁ የሚገባበትን ሁኔታ ነው ያየ ነው እና እኛም ላይ ቅድም ከርብ ጉማራ መገጭ የሚመጡ ወንዞች ንጹህ ውሃ ብቻ ይዘው ወደ ሐይቁ የሚመጡበትን መንገድ ሰፊ የተፋሰስ ልማት ሥራ መስራት አለብን ያልኩት ለዛ ነው። እና ጣናን ለማዳን አንድ ሺ አምስት መቶ ሩጫ ሳይሆን የማራቶን ሩጫ መሮጥ እንዳለብን ተምረናል። ኮቼቤ ላይ ከ1976 በፈረንጆች አቆጣጠር ጀምሮ እንቦጭ መከላከል ሥራ እየተሰራ ነው ያለው እና ቋሚ መስሪያ ቤት ነው ያለው። ያን ያክል ዓመትም ሰርተው መቶ በመቶ አላጠፉትም፣ ግን ጉዳት በማያደርስበት ደረጃ ተቆጣጥረውታል። እና ይህን ተሞክሮ ነው ከግሎባል ኮአሊሽን ጋር ሆነን የቀሰም ነው። አሁን ይህን ይዘን በስትራቴጂክ ዶኪመንታችን አስገብተን በቀጣይ መስራት አለብን። ይህን ለመስራት ግን ወደፊትም ከፍተኛ ሪሶርስ ያስፈልገናል። አሁን ብዙ ሰው እንዲረዳልን የምንፈልገው እንቦጭን ለማጥፋት ማሽን መግዛት ብቻ አይደለም። ማሽን መግዛት የአንድ ጊዜ ስራ ነው። ከማሽን መግዛት ባለፈ የመሬት አጠቃቀሙን ማስተካከል፣ የተፋሰስ ልማት ስራ መስራት፣ ውሃ አዘል መሬቶችን እንዲያገግሙ ማድረግ፣ ወደ ሀይቁ የሚገባው ፍሳሽ ቆሻሻ በስርዓት እንዲሰራ ማድረግ፣ የአርሶ አደሩ ንቃተ ህሊና ማዳበር፣ የክትትል ድጋፍ ስርዓት መዘርጋት፣ የኮሚኒኬሽን ሲስተም መዘርጋት፣ እነዚህ ሁሉ በጣም በርካታ በቢሊዮን የሚቆጠር ሀብት የሚፈልጉ ስራዎች ናቸው እና ይህንን ተሞክሮ ነው አሁን እዚህ አሜሪካን ሀገር የወሰድኩት። እግረ መንገዴንም የተለያዩ ማህበራት በጣና ሀይቅ ላይ እየሰሩ ያሉ ካናዳ የሚገኙ ማህበራት አሉ፣ ሲያትል የሚገኙ ማህበራት አሉ ከነሱም ጋር የራዲዮ ኮንፈረንስ አድርገን ማሽኑን በአስቸኳይ እንዴት ገዝተው መላክ እንዳለባቸው የኢትዮጵያ መንግስት ደግሞ ማሽኑን ተቀብሎ ከቀረጥ ነጻ የሚገቡበት ሁኔታ እንዴት እንደምናመቻች የጋራ መግባባት አድርገናል። እንግዲህ ዓለም አቀፍ ጥምረት ለጣና ደህንነት የተሰኘውን ግብረ ሰናይ ድርጅት ጨምሮ በአጠቃላይ በውጭ የሚኖሩ ኢትዮጵያውያን እምቦጩን ለማጥፋት እያደረጉት ያለው ርብርብ ምን ይመስላል? በውጭ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እጅግ እጅግ በጣም የሚያበረታታ ነው። በካናዳ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እና በአሜሪካ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ በጣም ጉልህ ነው ብሎ መውሰድ ይቻላል። በተለይም ደግሞ የእምቦጭ አረም ማስወገዱን ስራ ለየት ባለ ሁኔታ የሚደግፍ ማህበር እዚህ በአሜሪካን ሀገር የተቋቋመው ግሎባል ኮአሊሽን ፎር ሌክ ጣና ሪስቶሬሽን የጣና ሀይቅን መልሶ የማቋቋም ድርጅት የሚባለው ድርጅት ነው። ይሄ ድርጅት የሚሰጠው ድጋፍ ከሌሎቹ ማህበራት ለየት የሚያደርገው ሌሎቹ በማቴሪያል ለመደገፍ ነው በዋናነት የገቡት ይሄ ተቋም ግን ግሎባል ኮሊሽን በማቴሪያል ለመደገፍ ከሚያደርገው ጥረት በተጨማሪ ለክልሉ የአካባቢ ጥበቃ ቢሮ የቴክኒክ ድጋፍ የሚያደርግ አማካሪ ሆኖ መስራቱ ነው። እና አሁን እዚህ ግሎባል ኮሊሽን ላይ ያሉ ሰዎች አመራሮች በአብዛኛው የአካባቢ ጥበቃ ሙያ፣ የሃይድሮሎጂ ሙያ ያላቸው የዩኒቨርሲቲ ፕሮፌሰሮች እና ተመራማሪዎች ናቸው። እና እነዚህ ሰዎች ጣና ሐይቅ ድረስ መጥተው እምቦጩ በተጨባጭ ምን እንደሚመስል አሁን ያለበትን ደረጃ፣ እምቦጩ ሊወገድ የሚችልበትንም ሀሳብ እዛው ቦታው ላይ መጥተው አይተው ከኛ ጋር እየሰሩ ያሉ ድርጅቶች ናቸው። እስካሁን ድረስ ባለው ሶስት ከፍተኛ ባለሙያዎች መጥተዋል። መጥተው ከኛ ጋር አብረው እየሰሩ ነው ያሉት። የጣና ሐይቅን በረጅም ጊዜ እንዴት አድርገን ከጉዳት መታደግ አለብን የሚል ስትራቴጂክ ዶክመንት እያዘጋጀን ነው። የዛ ስትራቴጂክ ዶክመንት ዋና አጋር አካላት ሆነው እየሰሩ ነው ያሉት እና በተለይ ግሎባል ኮሊሽን፣ ይሄኛው ክፍል ትልቅ እገዛ እያደረገልን ያለንና በራሳችን መተማመን ኖሮን የምንሰራ ተቋም እንድንሆን አቅማችን እየገነባ ያለ ተቋም ነው። ሌላው ተግባራዊ እንቅስቃሴ በማድረግ በኩልም ይሄ ማህበር ግንባር ቀደም ነው። በአትላንታና በእስራኤል የሚገኙ ኢትዮጵያውያን ያዋጡትን ከእነሱ የተሰበሰበውን ገንዘብ በቀጥታ አንድ ማሽን ገዝተው አሁን ወደ አገር ቤት ልኳል። ምናልባት በዚህ ሁለት ሶስት ቀን ውስጥ ይገባል ወይም ገብቶ ሊሆን ይችላል። አሁን ሰሞኑን እኔ እዚህ ስላለው ነው። ሌላው ደግሞ ዋሽንግተን አካባቢ ካሉ ኢትዮጵያውያን የተሰበሰበውን ማሽን ሁለተኛ ማሽን ገዝቷል እና ይሄን ማሽንም ምን አይነት መሆን አለበት ከጣና ሁናቴ አኳያ ከእንቦጭ ማስወገጃ ማሽኑ ምን ምን ነገሮች ሊኖሩ ይገባል የሚለውን ከኛ ጋር ተመካክረን ማሽኑን ኦልሬዲ ክፍያ ተፈጽሟል። እና ከዚህ አኳያ የግሎባል ኮአሊሽን ሚና እጅግ እጅግ በጣም የጎላ ነው። እነዚህ የተገዙት ማሽኖች ምን አገልግሎት ይሰጣሉ? በአጭር ጊዜ ውስጥ ይሄንን ለመከላከል ምን ያህል ነው ሚናቸው የሚሆነው? አሁን ባለው ተጨባጭ ሁኔታ በሰው ጉልበት ነው እስካሁን እየሰራን ያለ ነው። ነገር ግን የሰው ጉልበት ከሐይቁ እስከ ተወሰነ ርቀት ብቻ ነው የሚገባው። ከተወሰነ በኋላ ጥልቀት አለው እና ጥልቀት ያለበትን ቦታ በማሽን ካልታገዝን በስተቀር እምቦጩን አጥፍተን ልንጨርሰው አንችልም እና እነዚህ ማሽኖች በቀጥታ ጣና ሐይቅ ላይ ነው የሚገቡት። በሰው ጉልበት የማይደፈረውን ቦታ እነዚህ ማሽኖች እምቦጩን እየሰበሰቡ ወደ ዳር ያስወግዳሉ። ወደ ዳር ተሰብስቦ የመጣውን ደግሞ በሚደርቅ ጊዜ በእሳት እናቃጥለዋለን። የቀጣይ እቅዳችን ከመሀል እየሰበሰቡ እነዚህ ማሽኖች ወደ ዳር ያመጡልናል። እምቦጩን የተወሰነ ቀን ሁለት ሶስት ቀን እዛው እንዲቆይ እናደርገዋለን። ውሃው መጠጥ እንዲል እንዲወጣ ከዛ በኤክስካቫተር እያደረግን እየጫንን በመጓጓዣ መኪና ማስወገጃ ቦታ አዘጋጅተናል። የቀጣይ እቅዳችን ይህንን ቦጭ ለሌላ ጥቅምም የሚውልበትን መንገድም አንዱ ግሎባል ኮአሊሽን እየተመራመረበትና መረጃ እየሰበሰበበት ያለ ነገር ነው። በቂ ናቸው እነዚህ ማሽኖች ወይስ ሌላ ማሽን ያስፈልጋል? እንግዲህ እስካሁን ባለው ተጨባጭ ሁኔታ ለጣና ሐይቅ እስከ አስር ማሽን ያስፈልጋል ብለን ነው በጥናት የለየ ነው። ለጊዜው እነዚህ ማሽኖች የሚያስተነፍሱልን ነው የሚሆኑት የህዝብ ጉልበት በቀጣይም ይቀጥላል። ሌላም የምንሰራቸው ስራዎች አሉ። ሰው ጉልበት የማይደርስበትንና አስቸጋሪ የሆነውን ቦታ በማሽን እናስወግዳለን። ስለዚህ እስከ አስር ማሽን ያስፈልጋል ብለን በእቅድ የያዝንበት ሁኔታ ነው ያለው። እንግዲህ በኢትዮጵያ በጣም በርካታ ችግሮች ያሉበት አካባቢ ነው እና የእምቦጭ አረም ጉዳይ ግን እንደተነሳ ሁሉንም አካባቢ በደቦ ተሳታፊ ያደረገ ነው። እና እንዴት አዩት ይሄንን እንቅስቃሴ የኢትዮጵያውያኑ ርብርብ ርብርቡ በጣም የሚገርም ነው፣ በጣም የሚደንቅ ነው። በእኛ እምነት አላማችንን ነው ያሳካ ነው። እኛ ለህዝቡ ያደረግነው ነገር እኛ እንደ መንግስት ነው የምንሰራው። ከህዝቡ የሚደበቅ ምንም ነገር ሊኖር አይገባም። በተጨባጭ ሀይቁ ላይ ያለውን ምን እንደሚመስል አሁን ይህን እንቦጭ በተጨባጭ ካልተከላከልነው ወደፊት በጣና ሀይቅ ላይ የሚፈጠረውን ጉዳት በክልሉ በሀገሪቱ ኢኮኖሚ የሚከሰተውን ጉዳት ለህዝቡ በግልጽ ነግረናል። ይህም በማድረጋችን ምክንያት ህዝቡ ኦልሬዲ ችግሩን የኔ ብሎ ወስዶታል እና የኔ ብሎ ወስዶ በጣም በሚገርምና በሚደንቅ ሁናቴ ህዝቡ ከጎናችን እየቆመ እየተረባረበ ነው ያለው። የክልሉ ህዝብ ብቻ አይደለም፣ አሁን ይህን እገዛ እያደረገ ያለው ለምሳሌ በጣም በሚደንቅ ሁኔታ ከኦሮሚያ ክልል የኦሮሚያ ክልል ወጣቶች ከሁለት መቶ በላይ የሆኑ ወጣቶች ከተለያዩ የክልሉ ዞኖች የተውጣጡ ወጣቶች የጣና ጉዳይ የኔ ነው፣ ጣና ኬኛ፣ አባይ ኬኛ እያሉ መጥተው ጣና ሐይቅ ላይ ታሪክ የማይረሳው ስራ ነው ሰርተው ይሄዱ። በውጭ ሀገር ያለውም እንደዚሁ ከውጭ ሀገር ድረስ መጥተው ቦታው ድረስ ሄደው በሚችሉት አስተዋጽኦ አበርክተው ነው እየተመለሱ ያለው እና ይሄ በጣም የሚገርም ነገር ነው እና ከዚህ የተረዳሁት ነገር ለሕዝቡ ትክክለኛ መረጃ መስጠት ከተቻለ ያለውን ነባራዊ ሐቅ ሳይጨመር፣ ሳይቀነስ መግለጽ ከተቻለና ለህብረተሰቡ ሊደግፍ የሚችልበትን አስቻይ ሁኔታ ከፈጠርንለት መቼውንም ቢሆን ወደኋላ እንደማይል ነው የተረዳ ነው እና ይሄ አሁንም ቢሆን ተጠናክሮ ነው መቀጠል ያለበት። ጣናን የመጠበቅ ስራ ገና ሀሁ ብለን የጀመር ነው እንጂ ዛሬ ላይ ስኬት የምናውራበት ደረጃ ላይ አይደለንም። ትልቁ ብለንኛ እንደ ውጤት የምንይዘው አጀንዳው የህዝብ አጀንዳ መሆኑን ስራው የመንግስት የትኩረት አቅጣጫ የህዝቡ የትኩረት አቅጣጫ መሆኑ እና ሁሉም መረባረቡን እንደ ውጤት እንይዛለን። ግን ይሄ ወደ ዋናው ጎላችን የሚያደርሰን መንገድ እንጂ ገና አላማችንን አላሳካንም። በቀጣይ በርካታ ስራዎች አሉ። መቼ ነው የያዛችሁት ይህን ነገር አጠናቆ ለመጨረስና ለማጥፋት? እንግዲህ አሁን የመጀመሪያው መታወቁ ነው ያሉ ነው። ቀጥሎ አሁን ተጀምሯል ስራውና መቼ ጨርሰን እናጠናቀቃለን የእምቦጭን ጉዳይ እንደምድማለን ብላችሁ ያዛችሁ? እኛ አሁን ጣናን እንታደጋለን ብለን ስንነሳ እንቦጭን ብቻ አይደለም ዋና አላማ አድርገን የተነሳ ነው። በጣና ሀይቅ ላይ በርካታ ችግሮች ነው ያሉ። ከእንቦጭ በላይ አሳሳቢው ችግር ወደ ሀይቁ የሚገባው አፈር ነው። በአፈር መሸርሸር አማካኝነት በየአመቱ ከ31 ሚሊዮን ሜትሪክ ቶን በላይ አፈር ወደ ሀይቃችን ይገባል። የሚወጣው ግን ከሶስትና ከአራት ሚሊዮን በላይ አይሆንም። ስለዚህ ይህ አፈር ከላይ ከተራራው አናት ጀምሮ ወደ ሐይቁ እንዳይገባ ማድረግ እስካልቻልን ድረስ እንቦጭ ልናጠፉው አንችልም። እንቦጭ በሐይቅ ላይ የሚንሳፈፈው በውሃ ላይ የሟሙ ንጥረ ነገሮች ማግኘት አለበት፣ ፎስፌት ማግኘት አለበት፣ ናይትሬት ማግኘት አለበት። እነዚህም ፎስፌትና ናይትሬት እንቦጩ የሚያገኘው ከላይ ከተራራው ከጉና ተራራ፣ ከሰከላ ተራራ ጀምሮ ከሚታጠበው ተራራ ነው ማለት ነው ወደዚህ የሚገባው። ስለዚህ ይህን ስራ መስራት አለብን። ይሄ በጣም በርካታ ጊዜ የሚፈልግ ስራ ነው። ሌላው በሐይቁ ዙሪያ እየታረሱ ያሉ ውሃ ዘል መሬቶች አሉ። ከላይ እየታጠበ የሚመጣውን አፈር እያጠለሉ ንጹህ ውሃ ብቻ ወደ ሐይቁ ሊያስገቡ ይችሉ የነበሩ ውሃ ዘል መሬቶች በአርሶ አደሩ ይታረሳሉ። አሁን የአርሶ አደሩ የገቢ ምንጭ ናቸው። በሂደት አርሶ አደሩን ከዚህ ከውሃ ዘል መሬቶች እንዳያርስ መሆን አለበት። ይህን ስታደርጊ ደግሞ ለአርሷ አደሩ አማራጭ ገቢ መፍጠር አለብን ሊኖር የሚያስችለውን ሌላ የኢኮኖሚ እንቅስቃሴ ለመፍጠር እጅግ በጣም ብዙ ሪሶርስ ይፈልጋል ሀብት ይፈልጋል። እና ጣናን ለመታደግና ለማደብ በጣም በርካታ በቢሊዮን የሚቆጠር ሀብት ነው የሚያስፈልገው። ከዚህ ውስጥ አንዷ ኤሌመንት እንቦጭ ነች። ጣናን ለመታደግ እንቦጭ ማስወገድ በራሱ በቂ አይደለም። የሆነ ሆኖ ግን ፊት ለፊታችን ያለው ጠላት እንቦጭ ነው እና እኛ እንቦጭን እንቆጣጠራለን ስንል ከሐይቁ ሙሉ በሙሉ እናጠፋዋለን ብለን አይደለም የምንነሳው። አንዴ ከተከሰተ እንቦጭ የተከሰተበት ቦታ ላይ ምንም አይነት ስራ ብትሰሪ መቶ በመቶ አታስወግጅውም። ግን እኛ እንደ ቅድ ያስቀመጥነው ምንድን ነው? ቢያንስ እንቦጭ የአርሶ አደሩን ህይወት ህልውና በሚፈታተን ደረጃ መሆን የለበትም። ቢያንስ እንቦጭ ከዚህ በፊት እንደሚኖረው 1520 ሄክታር በሚሸፍን ደረጃ ሳይሆን ከ2000 እና ከዛ በታች መሆን መቆጣጠር መቻል አለብን። እንቦጭ የጀልባዎችን እንቅስቃሴ፣ የአሳ ማጥመድ እንቅስቃሴን ማስተጓጎል የለበትም። ይህንን በሚቀጥሉት አምስት ዓመታት ውስጥ እናረጋግጣለን ብለን ያስቀመጥነው። ዶክተር በላይነህ እንግዲህ ቀደም ሲል ከአንድ ዓመት ወይም ከሁለት ዓመት በፊት ይመስለኛል በዩኒቨርሲቲ መምህርነቶ የእምቦጭ አረምን በተመለከተ የባለሙያ አስተያየት ሲሰጡ አይቻለሁ። እና በዩኒቨርሲቲ መምህርነት መስራትና ስልጣን የሚለያዩ ነገሮች ናቸው። በተለይ ደግሞ ኢትዮጵያ ውስጥ ካለው በርከት ካለ አስቸጋሪ ሁኔታዎች አንጻር በየዘርፉም በየሙያው አስቸጋሪ ይሆናል ተብሎ ይገመታልና፣ በእርስዎ በኩል እንዴት ነው ከማስተማር ወደ ስልጣን ሲሄዱ፣ ማስተማር ላይ ያሉ ቢስተካከሉ ያሏቸውን ችግሮች ወደ መፍታት ሄዱ? እንዴት ነው? እንግዲህ ብዙ ሰዎች በዚህ ጉዳይ የተለያየ አስተያየት ነው ያላቸው። ማስተማር ላይ ምርምር ላይ ያለ ሰው ወደ ኃላፊነት ሲመጣ ለመምጣት ፍላጎት የለም በብዙ በኩል የመፍራት ሁናት ያለ። ለእኔ ግን በጥሩ ሁኔታ ነው የተቀበልኩት። አስተማሪ ነበርኩ፣ ተመራማሪ ነበርኩ። ማስተምረው እና መመራመርበት ላይ ነገር መሬት ላይ ምን መምሰል አለበት፣ ለተማሪዎቼ እነግረው የነበረውን ነገር እኔ ራሴ ለመፈጸም እድል ነው የምታገኘው፣ እና እኔ ያን ያክል የሚከብድ ነገር ሆኖ አላገኘሁትም። አመራር ላይ ያሉ ከኛ በላይ ያሉ ኃላፊዎችን ሀቅና እውነት በሳይንስ የተረጋገጠ ሊሰራ የሚችል ነገር ይዘሽ እስከቀረብሽ ድረስ በምንም ታምር እጅሽን ስመው የሚቀበሉሽ ሀሳብሽን አፕርሸት የሚያደርጉ ሁኖ ነው ያገኘሁት እና ሩቅ ሆኖ ከመፍራት ጠጋ ብሎ ከእነሱ ጋር መስራት አንድ ተጨማሪ እድል ነው የምታገኘው። ስትመራመሪ ስታስተምሪ፣ እንዲህ መደረግ አለበት እንዲህ መደረግ አለበት ብለሽ ሌሎች እንዲያደርጉት ነው የምትነግሪ። አሁን ግን እዛው ፈጻሚ ስትሆኚ አንቺ ነሽ የምታደርጊውና እዛ ሳይንሱ ላይ እንዲህ አድርጉ እንለው የነበረው አንዳንዱ የማይሆን ነገር ስንናገር እንደነበረ መሬት ላይ ያለው ሀቅ ከምንናገረው አንዳንዴ የማይጣጣም አንዳንዴም ደግሞ የሚጣጣም ሆኖ እናገኘዋለንና ነው እና ያን ያክል አልከበደኝም። እንደገና ደግሞ ኮሌጅ ላይ ዲን ሆኜ እሰራ ስለነበረ የሰው ኃይል አስተዳድራለሁ፣ ፋይናንስ አስተዳድራለሁ፣ አካዳሚክስ አስተዳድራለሁ፣ ምርምር አስተዳድራለሁ እና የአስተዳደር እውቀት እዛም ይዤ የመጣሁት ነገር ስላለ አሁን እዚህ ቢሮ ላይ ስገባ በቀጥታ ወደ ስራ ነው የገባሁት። የመደነባበር ሁኔታ አልገጠመኝም። እስቲ ከእንቦጭ ወጣ እንበል እና ወደ አማራ ክልል ወዳለ የደን ጉዳይ እንሄድ። በአማራ ክልል ደንን በመትከል እንደሚመሰገነው ሁሉ ደኖችም ደግሞ ይጨፈጨፋሉ። ለእንጨት ስራ፣ ለችቡድ ፋብሪካ፣ ለተለያዩ አገልግሎቶች ይውላሉ በሚል ደግሞ ይወቀሳል፣ ይተቻል። የአማራ ክልል የደን ሁኔታን በሁለት መልኩ ነው የምናየው። የመጀመሪያው የቆላማ ደኖች፣ በቆላማው አካባቢ ያለው የደን ሁኔታ ምን ይመስላል፤ ሁለተኛው በደጋው አካባቢ ያለው ሁኔታ ምን ይመስላል ነው። በቆላማው አካባቢ አሁን ያለው ሁናቴ የደን የመጨፍጨፍ ትሬንድ በኢንቨስትመንትም ይሁን። በተለያየ ምክንያት በቆላማ ቦታዎች የደን መጠን የመጨፍጨፍና የመቀነስ ሁኔታ ነው ያለው። ወደ መተማ፣ ወደ ቋራ፣ ወደ ጃዊ አካባቢ ስነድ ለእርሻ ብሎ የወረደው አርሶ አደር ዛፉን እየቆረጠ የሚጠቀምበት ሁኔታ ነው ያለው። ይሄ በጣም አደገኛ ሁኔታ ነው። ወደ ደጋማው አካባቢ በምትመጪ ጊዜ ደግሞ በጣም የሚገርም ሁኔታ የደን መስፋፋት ነው ያለው። ለምሳሌ አዊ የሚባለውን ዞን ብንወስድ የአዊ ከ60 እስከ 70 ፐርሰንት የሚጠገው አካባቢ በደን ተሸፍኗል። በጣም በሚገርም ሁኔታ የአርሶ አደሩ ኢኮኖሚ ከግብርና መር ወደ ደን መር ኢኮኖሚ የመቀየር ሁኔታ ትመለከቻለሽ። ወደ ምዕራብ ጎጃም አካባቢ ስትመጪ ቀላል የማይባል ደን እየለማ ያለበትን ሁኔታ እንመለከታለን። ወደ ምስራቅ አማራ ደግሞ ስንመጣ የተጋጋጡና የተራቆቱ የነበሩ ቦታዎችን እየተከለሉ በተፈጥሮ እንዲያገግሙ በመደረጋቸው በአጠቃላይ የደን ሽፋን እየጨመረ ነው የመጣው። እናም በአጠቃላይ አማራ ክልል ያለው የደን ሽፋን ተደምሮ ተቀንሶ በአማካይ ሲታይ የመጨመር ሁኔታ ነው ያለው። ኦልሞስት 15 ፐርሰንት አካባቢ ይደርሳል የክልሉ ደን። እንግዲህ ደን የሚባለው አሁን ባለው የአካባቢ ደንና አየር ንብረት ለውጥ ትርጉም ከሩብ ሄክታር በላይ የሆነ ቁመቱ ከሁለት ሜትር በላይ የሆነ እና ሀያ ፐርሰንት የቅርንጫፍ የካኖፒ ክሎዥር ይሉታል እነዚህን ካሟላ ደን ነው የምንለው፣ እና በዚህ ሁኔታ 15 ፐርሰንት አካባቢ ይደርሳል። እና አበረታች ነገሮች አሉ። ነገር ግን በቆላማው አካባቢ በጣም በርካታ ስራዎች አሉብን። ቺፑድ ፋብሪካ ምንድ ነው? አማራ ክልል ላይ ከአስራ ዘጠኝ ሰባዎቹ ጀምሮ የለሙ በጣም በርካታ ደኖች አሉ። እነዚህ ደኖች አብዛኞቹ ጽድ እና ባህር ዛፍ ናቸው። እነዚህ ደኖች የመቆረጫ ጊዜያቸው አልፏል። ከረንት አኑዋል ኢንክሪመንት እና ሚን አኑዋል ኢንክሪመንት የሚባሉ ነገሮች አሉ። አሁን ባለው ተጨባጭ ሁኔታ እነዚህ ዛፎች ካልተቆረጡ በስርዓተ መዳሩ ላይ ጉዳት ያደርሳሉ። እድገታቸው ይቀንሳል። እየቆዩ በተባየ መበላት፣ እየበሰበሱ የመውደቅ አደጋ ነው የሚገጥማቸው። ስለዚህ ክልሉ ምንድን ያደረገው አማራ ደን ኢንተርፕራይዝ የሚባል አቋቁሞ እነዚህን ደኖች ለጥቅም እንዲውሉ ለጥቅም እንዲውሉ ማድረግ ራሱ አንዳንድ ፋብሪካዎችን እንዲያቋቁም ማድረግ እሱ ከሚፈልገው በላይ የሆነውን ደግሞ ጨረታ በማውጣት እንዲሸጥ ማድረግ ነው። አካባቢው ላይ አካባቢው ላይ እዛው ፋብሪካ አድርጎ እዛው መጠቀም አይቻልም ወደ ሌላ ቦታ ከመውሰድና ከመሸጥ ጥሩ ጥያቄ ነው። የወደፊት የክልሉ አቅጣጫ ይሄ ነው። አሁን ባለው ተጨባጭ ሁኔታ እንጅባራ ላይ ፋብሪካ አለ፣ የጣውላ መሰንጠቂያ እንደዚህ ደኖች፣ ደብረ ማርቆስ ላይ ያለ፣ ደብረ ብርሃን ላይ ያለ፣ እነዚህን አሁን አረርቲ ላይ ያለ እነዚህን ፋብሪካዎች ተቋቁሞ የደን ማቀነባበሪያ ስራ እየተሰራ ነው ያለው። በቀጣይም አሁን ደብረ ታቦር ላይ፣ ጋይንት ላይ ለማቋቋም ኦልሬዲ በሂደት ላይ ነው ያለው እና የቀጣይ አቅጣጫችን እነዚህን ደኖች በሙሉ መጠቀም ነው። አሁንም ክልሉ ይሄን የሚጠቀምበት ሁኔታ ነው ያለው። ነገር ግን አሁን ክልሉ ላይ ያሉ መቆረጥ ያለባቸውን ደኖች ሙሉ በሙሉ ሊጠቀም የሚችል ፋብሪካ የለንም። አሁን ስለማይኖረን እኛ እነዚህን ደኖች ለድርጅቶችም ይሁን ለግል በግልጽ ጨረታ ነው የሚሸጡት እና የችፑድ ፋብሪካ ባለቤት ሊገዛቸው ይችላል። ለማገዶ የሚፈልጋቸው ቆርጦ ለማገዶ ሊወስዳቸው ይችላል። እኛ የኛ ኦብጀክቲቭ እስከ መሸጥ ድረስ ነው። ከመሸጥ በኋላ ያለው ገዢው የሚያደርገው ነው። ነገር ግን በቂ ችፑድ ፋብሪካ ለክልሉ ያስፈልገዋል የሚለው በጣም ትክክል ነው። ይህንንም ኦልሬዲ በሂደት ላይ ያለ አሁን በጨረታ ሂደት ያለበት ሁኔታ ነው ያለው ማለት ነው። ዶክተር በላይነህ እንግዲህ፣ እዚህ ስቱዲዮችን ድረስ መጥተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። በእርግጠኝነት ደግሞ ወደፊት እግር ለእግር እየተከታተልን ምንሰራችሁ ምንደረሳችሁ እያለን መጠየቃችን አይቀርም። በጣም እኔም አመሰግናለሁ። በሌላ ጊዜ ሀገር ቤት ሆኜም የደረስንበትን ነገር ለሕዝቡ መረጃ ለመስጠት በጣም ፈቃደኛ መሆኔም በዚህ አጋጣሚ መግለጽ እፈልጋለሁ። እናመሰግናለን።